ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን እንደምናመሻችው የዛሬ ረቡ ሰኔ 24 2007 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማ ግዜር ነኝ። በምሽቱ ዝግጅት ሰኞ ዕለት ይፋ በሆነው የኢትዮጵያ ምርጫ 2007 ውጤት መሰረት ተቃዋሚ ፓርቲዎች ሙሉ በሙሉ ተሸንፈዋል። በፖለቲካው መድረክ አማራጮች ይኖሯቸው ይሆን እንጠይቃለን። ሰላማዊ ትግል ተጨባጭ የሆነ ነገር ካላስገኘ በስተቀር ለውጥ የሚፈልጉት ወጣቶች ወደ ማንኛውም ነገር ሊዘሉ ይችላሉ። የኦፌኮ መድረክ መሪ ዶክተር መረረ ጉዲና ናቸው። ከምርጫ 2007 ጋር በተያያዘ መድረክ በደቡብ ክልል ተገደሉብኝ ያላቸው አባሉ የገዢው ፓርቲ አባል ናቸው ይላሉ። የሶሮ ወረዳ አስተዳዳሪ የመድረክ አባልም አይደለም። አምስት የሰማያዊ ፓርቲ ወጣት አባላት በትናንት ወዲያ የፍርድ ቤት ቅጣት ጨርሰው ከእስር ሲፈቱ ደህንነት መልሶ አስሯቸዋል ይላሉ። የድርጅቱ ሊቀመንበር ዝርዝሩ እናቀርባለን። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱን የዓለም ዜና እናሰማ። ጤና ይስጥልኝ እንደምናመሻችሁ ዜናውን የማሰማችሁ ቆንጅታዬ ነኝ ዩናይትድ ስቴትስ በሶስት የፈረንሳይ መሪዎች ላይ የአሁኑ ፕሬዚደንት ፍራንሷ ኦላንድ ጨምሮ ሰልላለች ብሎ ዊኪሊክስ የተባለው ድረገጽ መወንጀሉን ተከትሎ ፈረንሳይ የደህንነት ጉዳይ አስተባባሪ ባለስልጣኗን ወዲህ ወደ ዩናይትድ ስቴትስ ልትልክ መሆኑ ተሰምቷል። የፈረንሳይ መንግስት ቃል አቀባይ ስቴፋን ለፎል ዛሬ ለጋዜጠኞች በሰጡት ቃል የደህንነት ባለስልጣኑ የሚጓዙት ስለላው መቆሙን ለማረጋገጥ ነው ብለዋል። ይሄ ነገር ይህን ነገር ማጣራት አለብን ብለው ሚኒስትሮች በእጅ ስልኮቻቸው ሲነጋገሩ ጥንቃቄ እንዲያደርጉ ተመክረዋል ሲሉም ቃል አቀባዩ አስታውቀዋል በአጋሮች መካከል ተቀባይነት የሌለው ተግባር ነው ሊገባንም አይችልም ነው ያሉት ፈረንሳይ አጋሮቿን አትሰልልም ብለዋል ቃል አቀባዩ በፈረንሳዩ ሊበራሲዮንና ሚዲያ ፓርት በሚባለው ድረገጽ ላይ የወጣው የዊኪሊክስ ሰነድ ትክክለኛነቱ ለጊዜው አልተጣራም ዩናይትድ ስቴትስ በመንግስት የታገዘውን የቻይና የኢንተርኔት ጥቃት አውግዛለች። የዋሽንግተን ውግዘት ዜና የተሰማው ባለስልጣናት ከፍተኛ መጠን ባለው የፌዴራል መንግስት ሰራተኞች የግል መረጃዎች ላይ የተፈጸመውን ዝርፊያ በመመርመር ላይ ባሉበት በአሁኑ ወቅት ነው። የዩናይትድ ስቴትስ የገንዘብ ሚኒስትር ጃክ ሉ ይህን የተናገሩት ትናንት ሁለተኛ ቀኑን ባስቆጠረው ከቻይና መንግስት ባለስልጣናት ጋር በደህንነትና በምጣኔ ሀብት ጉዳዮች ላይ ባተኮረ ንግግር ነው። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር ዛሬ ብረሰልስ ውስጥ ከኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች መሪዎች ጋር ስብሰባ ያደርጋሉ። ሩሲያ በዩክሬን እየፈጸመችው ባለው ተግባር አኳያ ምን እርምጃ እንደሚወሰድ በእቅዱ ላይ ለመወያየት መሆኑ ታውቋል። የመከላከያ ሚኒስትሩ ካርተር በአውሮፓ ሀገሮች ለአንድ ሳምንት እየተዘዋወሩ ጉብኝት እያደረጉ ናቸው። የጉዟቸው አላማ ሩሲያ ለምስራቅ ዩክሬን ተገንጣይ አማጽያን በቀጥታ ድጋፍ እየሰጠች ነው ተብሎ እየተወነጀለች ባለችበት በአሁኑ ወቅት ዩናይትድ ስቴትስ እና አውሮፓ በሚኖራቸው ትብብር ላይ ያተኮረ መሆኑ ታውቋል። ሞስኮ የምስራቅ ዩክሬንን አማጽያን ታስታጥቃለች የሚባለውን እያስተባበለች ነው። ዩናይትድ ስቴትስ የመከላከያ ትኩረቷን አቅጣጫ ወደ እስያ ማዞሯና በእርሷ መሪነት በእስላማዊ መንግስት ቡድን ላይ የሚካሄደውን ወታደራዊ ዘመቻ አለም የዓለም ማህበረሰብ በአመዛኙ እንደሚደግፈው አንድ አዲስ የህዝብ አስተያየት ግምገማ አመለከተ። ሁለቱም የዋይት ሀውስ የውጭ ፖሊሲ ከፍተኛ ትኩረቶች እንደሆኑ ይታወቃል። የፒው የምርምር ማዕከል ግምገማው በአርባ ሀገሮች በሰበሰበው የህዝብ አስተያየት ዩናይትድ ስቴትስ ያላት በአብዛኛው አዎንታዊ አስተያየት አሁንም እንዳለ መሆኑን ይጠቁማል። 69 ከመቶ ስለ አሜሪካ ጥሩ አመለካከት ያላቸው መሆኑን ነው ግምገማው የሚያሳየው። ይህ አሃዝ እንደ አውሮፓውያን አቆጣጠር በ2008 በአፍጋኒስታንና በኢራቅ ውጊያ የተጠመድንበትን ሁኔታ እናከትማለን በማለት ስልጣን የያዘውን የኦባማ አስተዳደር በስኬትነት ሊያመላክትለት እንደሚችል ዜናው ጨምሮ ገልጿል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። የኢትዮጵያ ተቃዋሚ ፓርቲዎች በሀገሪቱ በተካሄደው ብሔራዊ ምርጫ የኢህአዴግን አገዛዝ ሊሰብሩ ወይም በምክር ቤቱ መቀመጫዎችን ለማግኘት ሳይችሉ ቀርተዋል። ስለሆነም ለ24 ዓመታት ያህል የተገለው የቆዩት የተቃዋሚ ፓርቲዎች በፖለቲካው መድረ አማራጮች ይኖሯቸው ይሆን የሚል ጥያቄ ታቀርባለች። የአዲስ አበባዋ ዘጋቢያችን ማርተ ቫንደርቮልፍ አዳነች ሳህዬ ዝርዝሩን ይዛለች። ኢትዮጵያ ውስጥ በተካሄደው ብሔራዊ ምርጫ የኢትዮጵያ ተቃዋሚ ፓርቲዎች ወከባና ማስፈራራት ይደርስብናል፣ ምርጫውም ተጭበርብሯል የሚል ክስ ያሰሙ ቆይተዋል። ገዢው ፓርቲ መላ የምክር ቤት መቀመጫዎችን በማሸነፍ ለሌላ አምስት ዓመታት በስልጣን የመቆየቱ ጉዳይ አይቀሬ ይመስላል። ተቃዋሚው የኢትዮጵያ ዲሞክራሲያዊ ፓርቲ የምርጫው ሂደት ፍትሐዊ አይደለም፣ የምርጫው ውጤትም ተአማኒነት የለውም ይላል። የድርጅቱ ስራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ በወቅቱ መድብለ ፓርቲ ስርዓት አጣብቅኝ ውስጥ ገብቷል፣ ይሁንና ተቃዋሚ ኃይሎች ይቀጥላሉ ብለዋል። አፍተር 24 ሲርስ ባይ ኦፖዚሽን ሰፈር ሜን ቻሌንጂንግ ስቲል። ከ24 ዓመታት በኋላ ተቃዋሚው ወገን ብዙ ተግዳሮቶች ገጥመውታል። ይሁንና አሁንም ህልውናው አለ። ቀጣዮቹ አምስትና አስር ዓመታት በተቃዋሚዎች ላይ አደጋ ይደቅናሉ። ኢትዮጵያ በኢኮኖሚ እድገቷ ስትመሰገን በሰብአዊ መብት አያያዟ ግን ትነቀፋለች። 57 የፖለቲካ ፓርቲዎች ባለፈው ወር በተካሄደው ብሔራዊ ምርጫ ተሳትፈዋል። ይሁንና በመንግሥት ላይ ውጊያ የሚያካሄዱ የታጠቁ ቡድኖችም አሉ። የመድረክ ምክትል ሊቀመንበር የሆኑት የኦሮሞ ፌዴራል ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ሰላማዊ ትግል ካልሰራ ሌሎች ኃይሎች በፖለቲካው አድማስ የበላይነት ሊያገኙ ይችላሉ ብለዋል። ዩ ኖው ዌን ዘ ፒስፉል ስትራግል ኢዝ ኖት ዲሊቨሪንግ ኤኒቲንግ ቢግ ዜን ዘ ያንግ ፒፕል አር ሪሊ ዴስፐሬት ሰላማዊ ትግል ተጨባጭ የሆነ ነገር ካላስገኘ በስተቀር ለውጥ የሚፈልጉት ወጣቶች ወደ ማንኛውም ነገር ሊዘሉ ይችላሉ። የኢትዮጵያ ፖለቲካ አሁን ከምናየው በተለየ የኃይል ተጠቃሚነት ገጽታ ሊይዝ ይችላል የሚል ስጋትም አለኝ። መንግስት፣ ለዘብተኞችንና ሰላማዊውን ድምፅ አፍኖ የመያዝ ስትራቴጂውን ረጋ ብሎ ማሰብ ያለበት ይመስለኛል፣ ሊገጥሞ የሚችለው የባሰ ስር ነቀል ምላሽ ነውና። ማናቸውም ተቃዋሚ ፓርቲዎች ስትራቴጂያቸውንም ሆነ መልእክቶቻቸውን የመለወጥ እቅድ የላቸውም። መንግስት ድምፅ አጭበርብረዋል ይላሉ። ብዙዎቹ እውነተኛ ምርጫ አድርገው አያዩትም። ተቃዋሚዎቹ በሚሊዮኖች የሚቆጠሩ ደጋፊዎች አሉን ይላሉ። የህዝቡ ንቃተ ህሊና ከፍ እንዲል ማድረጉን እንደሚቀጥሉም ገልጸዋል። ከሁሉም አዲስ የሆነው ተቃዋሚ ድርጅት ሰማያዊ ፓርቲ ነው። የድርጅቱ ሊቀመንበር አቶ ይልቃል ጌትነት ኢትዮጵያ ገና ወደ ዲሞክራሲያዊ ስርዓት አልተሸጋገረችም የሚል እምነት አላቸው። የወቅቱ መንግስትንም አምባገነን ነው ይላሉ ናው የወቅቱ ትግል የመድበለ ፓርቲ ዲሞክራሲ እንደሌለ ሁሉም የሚረዳበት ደረጃ ላይ ደርሷል። አሁን ትግሉ ስለ ፖሊሲ፣ ስለ ኢኮኖሚ፣ ስለ ውጭና ስለ መሬት ፖሊሲ ሳይሆን የነጻነት ጥያቄ ነው። አሁን ኢትዮጵያ ውስጥ ያለው ስለ ምርጫ ፖለቲካ ጉዳይ አይደለም። ከአምባገነንነት ወደ ዲሞክራሲ የመሸጋገር ጉዳይ ነው። እንደ አውሮፓ አቆጣጠር፣ በ2005 ዓ ም በተካሄደው ምርጫ ተቃዋሚዎች ዘመቻ የማካሄድ ነጻነት ያገኙ ሆኖ ተሰምቷቸው ነበር። ቀዳሚ ውጤቶች ተቃዋሚዎች እንዳሸነፉ ያሳዩ ነበር። የመጨረሻው ውጤት ሲነገር ግን ገዢው ፓርቲ አጭበርብረዋል ይላሉ ተቃዋሚዎቹ። ይህ ሁኔታ ወደ ህዝባዊ ተቃውሞ ተለውጦ ወደ 200 የሚጠጉ ተቃዋሚዎች ሲገደሉ፣ በሺዎች የሚቆጠሩ ታስረዋል። ከአምስት ዓመታት በፊት በተካሄደው ምርጫ ኢህአደግ ካለ አንድ በስተቀር መላውን መቀመጫዎችን ለማሸነፍ ችሏል። በአሁኑ ወቅት ደግሞ መቶ በመቶ ሳያሸንፍ አይቀርም። ገና ያልተቆጠረ የምርጫ ቦታ አለ። እስካሁን ባለው ጊዜ ግን በምክር ቤቱ ካሉት 547 መቀመጫዎች ገዢው ፓርቲና ከሱ ጋር የተሳሰሩ ድርጅቶች 546ቱን አሸንፈዋል። ከምርጫ 2007 ጋር በተያያዘ የኢትዮጵያ ፌዴራላዊ አንድነት መድረክ በደቡብ ክልል አንድ የምርጫ አስተባባሪው ባለፈው ሳምንት አርብ ተገድለው መገኘታቸውን መግለጻቸውን ዘግበናል። በደቡብ ክልል ሀዲያ ዞን ሶሮ ወረዳ የተገደሉት አቶ ብርሃኑ ኤረቦ ሐሙስ ዕለት በሁለት የፖሊስ ባልደረቦች ከመኖሪያ ቤታቸው ከተወሰዱ በኋላ ተደብድበው ሕይወታቸው አልፎ ወንዝ ዳር መገኘታቸውን የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ ሬዲዮ ገልጸው ነበር። ከመኖሪያ ቤቱ ፖሊስ ትፈለጋለህ ብሎ አውጥቶት አቶ ብርሃኑ ረቦ የሚባለውን የመድረክ ታጋይ በደቡብ የሀዲያ ዞን ሶሮ ወረዳ ደብድበው ገለው አንድ ወንዝ ውስጥ ጥለውት አስክሬኑ ዛሬ ነው የተገኘው። ከዚህ ከምርጫ ሁለት ሺ ሰባት ጋር በተያያዘ መድረክ የአርቡን ጨምሮ አራት አባላቱና ደጋፊዎቹ መገደላቸውን ገልጿል። በዛሬው ምሽት ዝግጅታችን በደቡብ ክልል ሀዲያ ዞን ሶሮ ወረዳ አስተዳዳሪን አግኝተናል። አቶ ብርሃኑ ኤረቦ ሕይወታቸው አልፎ ወንዝ ዳር መገኘታቸውን አስተዳዳሪው ገልጸው አባልነታቸው ግን የመድረክ ሳይሆን የገዢው ፓርቲ ኢህአዲግ ነው ይላሉ። በጣም አመሰግናለሁ ስለ ጊዜዎት። አቶ ኤልያስ ኤርሰዶ በሀዲያ ዞን የሶሮ ወረዳ አስተዳዳሪ፣ ሰሞኑን በዚሁ ወረዳ ውስጥ ዳናቶሬ ቀበሌ አንድ የመድረክ አባል ሞቶ አስከሬኑም ወንዝ ውስጥ ተጥሎ መገኘቱን የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታውቋል። የተገደለውም በእናንተ አካባቢ ታጣቂዎች ወይም ፖሊሶች መሆኑን ገልጸዋል። ምንድን ነው የእናንተ ምላሽ? እስካሁን ወረዳችሁ ይፋ ምላሽ ሳይሰጥ ነው የቆየው እና ምንድን ነው በትክክል የሆነው? አመሰግናለሁኝ ስለ ጊዜው። ብርሃኑ ራቦ የሚባል የመድረክ አባል በታጣቂዎች ተገሏል የሚለውን እኔም በእናንተ ሬዲዮ ጣቢያ ሰምቻለሁ። ብርሃኑ ረቦ የሚባል ሟዋች መሞቱ ትክክል ነው። ባልታወቃ ምክንያት ውሃ ውስጥ ወድቆ ነው የተገኘው ና ውሃ ውስጥ ወድቆ ሲገኝ ወንጀል ነው። ሰው የሚሞተው እግዚአብሔር ሲገድል ብቻ ነው የሚያምረው። ና ከዛ ጊዜ ጀምሮ የጸጥታ አካላት የሞተበትን ምክንያት የት እንደዋላ ከነማን ጋር እንደዋላ፣ እንዴት እንደሞታ አካባቢ ሄዶ የጸጥታ አካላት እና ከሳሽ መርማሪዎች ጭምር ጉዳዩን እየተከታተሉ ያሉበት ሁኔታ ነው ያለው ከሞት አንጻር ማለት ነው። ሌላኛው እንግዲህ የመድረክ አባል ነው የእኛ አባል ነው የተባለው ጉዳይ መሰረታዊ ስህተት ነው። የመድረክ አባል አይደለም። አባሉ የኢህአዴግ አባል ነው። የኢህአዴግ አባል ስለመሆኑም ደግሞ ጭብጥ ማስረጃና መረጃ በአካል ለሚቀርብ ና ለሚያይ ሰው መስጣት የሚቻል ማያት የሚቻል ቤተሰቡን እና አካባቡን ማነጋገር የሚቻል ተጨባጭ ጭብጥ ነው ያለን እና የመድረክ አባልም አይደለም የዳይዴን የኢህአዴግ አባል ነው መዋቹ ስለዚህ ወደ እናንተ ወረዳ ብቅ ላለ ሰው ያንን ማስረጃ ለመስጠት ዝግጁ ነን እያሉ ነው የኢህአዴግ አባል መሆናቸውን። አቶ ብርሃኑ ኤሬቦ ምናልባትም የፓርቲ መዋጮ የከፈሉባቸው መረጃዎች፣ ከዚህ በፊትም ያሉ ሌሎች መረጃዎች አሉን እያሉኝ ነው። በእርግጠኝነት በመድረክ የተጠቀሰውን ልንገሮት። አቶ ብርሃኑ ኤሬቦ ከቤታቸው ሊደርስባቸው የሚችልን ድብደባና ወከባ ሸሽተው ሲወጡ ፖሊስ ብርሃኑ ደቦጭና ፖሊስ ስታዲዮ ውስጥ ሚስሆ የተባሉ ሲከታተሏቸው እንደነበር በኋላ ላይም ግድያ ተፈጽሞባቸው ወንዝ ውስጥ አስክሬናቸው ወንዝ ውስጥ ተጥሎ እንደተገኘ ነው በመድረክ በኩል እየተገለጸ ያለው። ይሄኛውም ትንታኔ ወይም ይሄኛውም አገላለጽ ትክክል አይደለም እያሉኝ ነው። ትክክል አይደለም ብቻ ሳይሆን መሰረታዊ ስህተት ያለበት ነው። ስለምን ቢባል ብርሃኑ የረቦ የተባለ ሞች እንኳን የጸጥታ አካል ሊያሳድደው በአካባቢም ሰላማዊ ኑሮ ከምኖር ውጪ ፖሊስ የሚያሳድድበት ሁኔታ አለን። በነገራችን ላይ ብርሃኑ ደቦች እና ታዲ ውስጥ ምሶ የተባሉ ፖሊሶች የመንግስት ፖሊሶች ናቸው። የመንግስት ፖሊሲ ዳንነትን ከማስጠበቅ ያለፋ ማታ ላይ ወጥቶ ሰውን እያሳደደ ሸዋ ያባራል የሚባለውም ትክክል አይደለም። ፖሊስ ጸጥታን ከማስከበር ያለፋ፣ ወንጀለኛን ከመከላከል ያለፋ ህዝብን የሚያሳድድበት የሌላ ጉዳይ መሆኑን ለማስገንዘብ ወዳለሁ። ምርመራ እየተደረገ ነው፣ እየተጣራ ነው ብለውኛል። አቶ ኤልያስ፣ የምርመራው ውጤት ምን ላይ ደረሰ? እስካሁን የሚያውቁት ምንድን ነው እርሶ? የምርመራው ውጤት እንግዲህ መረጃ ካለ አላወኩም። ልጁ ትናንት ነው የተቀበረው። በዚህ አካባቢ ላይ መረጃ በአንደኛ በባህላዊ ሁኔታ ሹማግሎች ከነማ ጋር በኋላ ከመንግስት ምርመራም ውጪ ሹማግሌ ጭምር የሚከታተልበት ነው። በእኛ በሀዲያ ባህል እርግማን አለ። እንደም የተሰወራ ይውጣ በሚል በቀብር ቦታ ላይ ሁሉ የመቅለዝ ጉዳይ ጉዳይ አለ እና ትናንትም ትናንቶ ደም የቀብር ስነ ስርዓት ጉዳይ ነው ያለው። አሁን በተጨባጭ የት እንደገባ እንዴት እንደዋላ ከነማን ጋር እንደዋላ ማጣራ ስራ እየተሰራ ነው ላይ እስካሁን ግን ኤከሌኑ እንዲያደረገ የሚል ጭብጥ አልታየም። እንደዚህ አይነት የተሰወራ ሞት ሲያጋጥም ደግሞ ጭብጡ በሁለትና በሶስት ቀን ሲገኝ ታገኘዋለ ሳይገኝ ሲቀር ደግሞ ምንድነው ትከታተለዋል በተደጋጋሚ በፖሊስ ማጣራት ስልት እየተጣራ ይሄዳል እና እስካሁን ግን ይሄ ነው በዚህ ነው የሚል ጭብጥ አልደረስንበትም፣ ግን ምርመራው ቀጥለዋል። እስካሁን ለምን የወረዳችሁ ወረዳው አስተዳደር እርስዎን አስተዳዳሪውን ጨምሮ በዚህ ጉዳይ ላይ መግለጫ ወጥታችሁ ነበር ወይ? እንዴት እስካሁን ዝምታን መረጣችሁ? እውነቱ ይሄ ነው ብላችሁ መግለጫ ሰጥተናል። ወደ አንተም እኮ ደውዬ አለው ይሄን መግለጫ ለመስጣት ነው የደወልኩት፣ ትክክል አለመሆኑን እና ለዚህ ሚላሽ ለመስጣት አንተጋ ደውዬ እንደምታስተውሰው ትናንትና ዛሬ ከሁለት ቀን አንድ ቀን እንገናኛለን ባልኮ መሰረት ስለተገናኛል፣ አንቴንም ሳላመሰግን አላልፍም። ያው ይህን ማስተባበያ ለመስጣት ነው ለአንቴንም አንቴንም ሲከታተል ትክክል ነው ደውለውልኛል። ተጨማሪ መረጃ ካለ መልሰን እናገኘታለን። አቶ ኤልያስ ኤርሰዶ ባሀዲያ ዞን የሶሮ ወረዳ አስተዳዳሪ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል የሚተላለፈውን ስርጭት ነው የምታዳምጡት። ሚያዝያ 14 ቀን በስደት ህይወታቸው ያለፈ ኢትዮጵያውያን ዜጎችን ለማሰብ መንግሥት በጠራው ሰልፍ ላይ ሁከት ፈጥረዋል በሚል ምክንያት ታስረው የነበሩ አምስት የሰማያዊ ፓርቲ ወጣት አባላት ከትናንት በስቲያ በፍርድ ቤት ትዕዛዝ ቢለቀቁም ደህንነት በቁጥጥር ስር እንደዋላቸው የፓርቲው ሊቀመንበር አስታውቀዋል። አቶ ይልቃል ጌትነት በትናንትናው ዕለት ለቪኦኤ ሲናገሩ ከሁለት እስከ ሶስት ወራት እስራት ተበይኖባቸው ከትናንት በስቲያ የተፈቱት የእስር ጊዜያቸውን አጠናቀው ነበር ብለዋል። ሆኖም እንደገና መያዛቸውን አቶ ይልቃል አስረድተዋል። ፖሊስ በቁጥጥር ስር የዋለበትን ምክንያት ለማግኘት ያደረግነው ጥረት አልተሳካም። ዘጋቢያችን መለስካቸው አመሃ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትን በጉዳዩ ላይ አነጋግሯል። ለውሳኔ ተቀጥረው ነበረ። ልጆቹ በወይንሸት ሞላ መዝገብ ተብለው አምስት ልጆች ናቸው። አጠቃላይ በዛ ክስ ውስጥ ያሉት ወይንሸት ሞላ፣ ኤርሚያስ ጸጋዬ፣ ዳንኤል ተስፋዬ፣ ቤቴልሄም አካለ ወርቅ እና ማስተዋል የተባሉ ልጆች ነበሩ ከነዚህ ውስጥ ኤርሜያስ በነጻ ሲለቀቅ በትናንትናው ዕለት ሌሎቹ የሁለት ወር እና የሶስት ወር ቅጣት ተበየነባቸው። የሶስት ወር የተበየነበት ልጅ አንድ ወር ስለሚቀረው ይቆያል። ሁለት ወር የተወሰነባቸው ወይንሸት ሞላ፣ ዳንኤል እና ቤቴልሄም በፍርድ ቤት ትዕዛዝ እንዲወጡ ተብሎ ሁለት ወር የእስር ጊዜያቸውን ስለጨረሱ የፍርድ ቤት ማዘዣ ለማረሚያ ቤቶች ለቃሊቲና ለቂሊንጦ ትናንትና ተጻፈ። ዛሬ ያንን ይዘው የእኛ አባሎችና የልጆች ቤተሰቦች እሱን ለማውጣት እስረኞችን ለማስፈታት ሲሄዱ ወንዶቹ ከቅሊጦ ሲወጡ የታጠቁ የደህንነት ኃይሎች እና ሲቪል ለባሽ ፖሊሶች መኪና ይዘው ወደ መኪና ውስጥ እንዲገቡ ያስገድዷቸዋል። ለምንድን ነው የምትፈልጉን ሲሉ ትፈለጋላችሁ፣ ማናችሁ እናንተ ሲሏቸው ፖሊሶችና ደህንነቶች ነን አሉ። የፍርድ ቤት ትዕዛዝ አላቸው ሲሏቸው የለንም። ነገር ግን ልጆች እንደ ማንገራገር ሞክረዋል። ከዛ በላይ አቅም ስለሌላቸው ግን እዛው ሊንቶ በር ላይ መኪና ውስጥ አስገብተው ከዛ በኋላ ደግሞ ሴቶቹን ወደ ቃል ልትሄዱ ና ሴቶቹን እንደውም ከመውጣታቸው በፊት ውስጣ ገብተው ነው ያስወጧቸው። እና የፍርድ ቤቱ ትእዛዝ ሲለቃቸው በአጠቃላይ ግን ፖሊስና ደህንነት እንደገና መልሶ አስሯቸዋል ማለት ነው። ኤርሚያስ ጸጋ የተባለው በነጻ የተለቀቀው እሱ ተፈትቷል። እሱ እንዴት ነው? ሁሉም ነው የተያዙት። አሁን በሙሉ ሁለት ወር የተፈረደባቸው ስር ጊዜያቸውን ጨርሰው ወጥተዋል ኤርሚያስም ወጥተዋል። ነገር ግን መልሰው እነዚህን ሁሉ ልጆች አብረው ነው ያሰሯቸው። በሙሉ የተፈቱትን ልጆች ነው መልሰው ይዘዋቸው ሄዱት። በምን ምክንያት ነው ታሰሩ የሚባለው? ሊቢያ ላይ በታረዱ ወገኖቻችን ምክንያት መንግስት በጠራው ሰልፍ ላይ የሚያዚያ አስራ አራት ህዝቡ ተቃውሞ እንዲያደርግ ግፊትና ማስተባበር አድርጋችኋል የሚል ነው። ከዛ ወዲህ አሁን ደግሞ በፍርድ ቤት ትዕዛዝ እንደተባለው የማሰቻ ትዕዛዝም ይዘው ሄደው ነበረ ዘመዶቻቸውና የፓርቲ አባሎቻቸው የናንተ በአሁን ስ እያዙ በምን ምክንያት እንደተያዙ ይታወቃል አይታወቅም። የፍርድ ቤት ትዕዛዝም የለም ምንም ምክንያት የለም። ፖሊስ ጣቢያ አካባቢ አሁን ወደ ስድስተኛ ነው የወሰዷቸው ሲባል ሰምተን ልጆቹን የያዟቸው ፖሊሶች አንዳንድ ችሉ ታዘዘን ነው እኛ የምናደርግ አምጧቸው ተብለን ነው የሚል ስድስተኛ አካባቢ አሁን ቅርብ ጊዜ ባጣራሁት መረጃ እንደዛ የሚል ነገር አለ እንጂ በምንም ምክንያት ይግባኝ ከተጠየቀ ያው ይግባኝ የጠየቁበትን ደብዳቤ አሳይቶ የፍርድ ቤት ትዕዛዝ ይዞ ማምጣት ይቻላል። ነገር ግን እንደዚህ አይነት ነገር አሁን የለም። እናንተ ወደ ፖሊስ ጣቢያው ሄዳችሁ ምክንያቱን ለመጠየቅም አልሞከራችሁም? ሂደን ነበረ። ነገር ግን የታወቀ ነገር የለም። አምጧቸው ተብለናል የሚል ነው። ምንም የተነገረን ነገር የለም። እንደዚህ አይነቱ ነገር በተደጋጋሚ ተደርጓል። በነገራችን ላይ ከዚህም በፊት የአንድነት አባል የሆነ ልጅ እንደዚሁ በዚህ ሁኔታ የታሰረ ትግስቱ ማጥንቶ የሚባል ልጅ እንደዚሁ አለነ ማጥንቶ የሚባል ልጅ ተፈቶ መልሰው አስረውታል። ማሙሸት አማረንም እንደዚሁ ፍርድ ቤት ነጻ ሲለቀው መልሰው አስረውታል። እና ይሄ ሰሞኑን የተጀመረ ፍርድ ቤቱ ሲለቅ ፖሊስና ደህንነት መልሶ ማሰር እንደ አዲስ ባህል የተጀመረ ከቅርብ ጊዜ ወዲህ ያለ አሰራር ልበለው ወይም የእድገት ደረጃ ያሳየንበት ከመቶ ፐርሰንቱ ጋር አብሮ የመጣ ነገር ይመስላል። ይሄ ደግሞ ፍርድ ቤት ይለቃል ፖሊስና ደህንነት ደግሞ ከበር ላይ አፍኖ ይወስዳል። እና ይሄ የተለመደ ነገር ሆኗል፣ ተደጋገመ። አሁን እሺ፣ አቶ ይልቃል በጣም አመሰግናለሁ። እሺ፣ ዜሬ ስትለኝ እኔም አመሰግናለሁ። ተከታዩ ንግድና ምጣኔ ሀብት ነው። የኢትዮጵያ መንግስት ላለፉት አምስት ዓመታት በሥራ ላይ ያዋላቸው የምጣኔ ሀብት ፖሊሲዎች ግባቸው መጥተዋል፣ በአፈጻጸም ረገድም አበረታች ለውጦች ታይተዋል ይላል። የዜጎች የነፍሰ ወከፍ ገቢ መጨመሩንና የድህነት ምጣኔም በመቶኛ ቀንሷል ሲሉ የገንዘብ ሚኒስትሩ ለሕዝብ ተወካዮች ምክር ቤት በቅርቡ ይፋ አድርገዋል። በሌላ ጎን የኢትዮጵያ ምጣኔ ሀብት እድገት የዜጎችን ኑሮ በማሻሻል ረገድ ብዙ ክፍተቶች እንዳሉበት ባለሙያዎች ያስረዳሉ። የንግድና ምጣኔ ሀብት ዝግጅት ከሁለት የምጣኔ ሀብት ባለሙያዎች ጋር የተካሄደ ውይይት ይዟል። ከአዲስ አበባ ዶክተር ደምስጫን ያለውና ፕሮፌሰር ጌታቸው በጋሻውን ደግሞ ከሽካጎ ይዘናል። በቅድሚያ በለፍ ተቀደም የአዲስ አበባ ከተማ ኗሪዎች ስለ ኑሯቸው የሰጧቸውን አስተያየቶች እናስቀድም። በአሁኑ ሰዓት አገሪቱ ውስጥ ከፍተኛ የሆነ የኑሮ ውድነት እንዳለ ነው የምንረዳው። ኑሮ እንደውም እየጨመረ በጣም እየተወደደ ነው። እዚጋ ስንት ነው ጾሙ ምሳ በልቶ እራት ማይበላ ሰው አለ። ቁርስ በልቶ ምሳው ማይበላ ሰው አለ። እነሱ እዛው ስለሆኑ አይታያቸው። ምናልባት እዛ ጋር እነሱ የተመቻቸ ነገር ስለሚያዩ ሁሉም የተመቻቸ ኑሮ የሚኖሩ ነው የሚመስሉ። ሰው የጨመረ ነገር እንዳለው ታያለህ። ባለባበሱ፣ ባበላሉ፣ በሁኔታዎች ባለው ሁኔታ ስታይ ገቢ የጨመረ ያለ ይመስለኛል። ሰው እንደምታየው ድህነት በጣም አለ። ግን እነሱን የሚያስተላልፉት በጣም አድገናል ምናምን ነው የሚባለው። ግን ሀብታም እየኖረ ድሃው እየተበተነ ነው እንጂ ያው ሁሉን ሰው እንደሚያየው ነው፣ ኑሮ እየተወደደበት ነው። ድሃ ደግሞ ኑሮ ሲወደድበት ሲበተን ይቀንሳል። እንግዲህ አድምጠናል። በለፍተቀደም የተሰበሰቡ የሸማቾች የህዝብ አስተያየቶችን ነው የሰማነው። ዶክተር ደምስ ጫን ያለው ከአዲስ አበባ ወደ እርስዎ ልምጣና፣ እንዴት ይመለከቱታል እነኚህ የነፍስ ወከፍ ገቢ እድገት ድህነት ቀነሰ ይባልና፣ በሌላ በኩል ደግሞ ህዝቡ ጋር በሚኬድ ጊዜ የዋጋ ግሽበት የኑሮ ውድነት በጣም እንዳማረራቸው ሲገልጹ ይሰማል። በመጀመሪያ ደረጃ ፕሮፌሰር ጌታቸው ካለው ጋር አልስማማም እንዳለው የኖሚናል ሳይሆን የሪል ጂዲፒ ፐርካፒታ ግሮዝ ነው እየተነጋገርን ያለ ነው። ግሽበትን ከግምት ያስገባ ነው የሚሉት እርስዎ? አዎ ግሽበትን ስታቲስቲክሱንም ሲያወጣ ገንዘብ ሚሳይም ሆነ የናሽናል ባንክ በየአመቱ የሚያወጣውን ሪፖርት አይቶታል ብዬ ነው ገምተው። ኖሚናሉንም ሪሉንም ነው የሚያስቀምጠው፣ የኖሚናሉንም የሪሉንም ግሮዝ ሬቱንም ፐርካፒታውንም ያስቀምጣል። ስለዚህ የኖሚናል አይደለም። በሁለተኛ ደረጃ አንዳንድ ትንሽ ይሄ የሚቀመጠው በብር አይደለም የተቀመጠው የተቀመጠው በዶላር ነው። ፐርሰንቴጅ ግሮውዙን በዛ መስመር ማየትም ያስፈልጋል። ለምሳሌ ድህነቱን እንውሰደው። መጀመሪያ ደረጃ ሰዎችም የተናገሩት ሌሎችም የተናገሩት አንድ እውነት ያለው ነገር እንዳለ ማወቅ አለብን። ልክ አሜሪካን አገር ዘጠና በመቶ የሚሆነውን የአሜሪካን ኢኮኖሚ አንድ በመቶዎቹ እንደተቆጣጠሩት እድገት እያለ እድገቱን እየወሰዱ እያመሉት የተወሰዱ ሊሆን ይችላሉ ይሄ የምናወራው እድገት እንጂ የሀብት ድልድልና ስርጭትን አይደለም። በሁለተኛ ደረጃ ይህም ሆኖ ግን በተሰራው ስራ የድህነቱ መጠን በረበት ቅድም እንደተባለው ሚኒስትሩ እኮ ስላሉት አይደለም በነገራችን ላይ ፕሮፌሰር ጌታቸው የተናገረው አንድ ሌላውም አልስማማበት የትኛው መረጃ ነው ይሄ አሁን ቅድም የጠቀታቸው የዓለም ባንክ እና የመሳሰሉበት ያለበት በየአመቱ እና በተወሰነ ኢንተርቫልም የሚሰራ መረጃ ተሰብስቦ ነው ይሄ ሪፖርት የሚወጣው። አሁን ስለ መንግስት አይደል፣ እኛ መረጃውን በትክክል አሰራሩን እንከታተለዋለን እዚህ ያለን ሰዎች። ስለዚህ በመረጃውም ላይ ቢሆን ራሳቸው ዓለም ባንኮችም ሆኑ ሌሎችም በተደጋጋሚ የሚሉት ነው፣ የተለየ ነገር አይደለም። ያየ ነው። እዚህ ላይ ግን ዶክተር ደምስ የሀብት ድልድልና ስርጭትን አስመልክቶ ሲናገሩ፣ ለድህነት ቅነሳ ታዲያ የሀብት ድልድል ስርጭት ድርሻ የለውም እንዴ አሁን የምንለው ፕሮፌሰር ጌታቸውም ያውቀል። የምናወራው ስለ ግሮዝ ነው ስለ ስርጭት አይደለም። ፕሮፌሰር ጌታቸው እንዴት ያዩታል? እሺ በመጀመሪያ ደረጃ ይሄ አሃዙ በዶላር ሆነ በብር ምንም ብዙ ልዩነት የለውም። የተቀመጠው በዶላር ነው። በዶላር መሆኑ በብር ሲተረጎም ኤክስቼንጅ ሬት የገንዘብ ልውውጥን ነው የሚያሳየው እንጂ የእድገትን ሬት ወይም አሃዝን አይደለም የሚነግረን እና ለምን በዛ እንዳስቀመጡትም ወይም ያን ዲስካሽኑ ውይይታችን ውስጥ እንዳስገቡት አላውቅም። እሱም ይሁን ዋናው ነገር ይሄ አሁን ተገኘ የሚባለው እድገት በእኔ የኢኮኖሚ ግሮዝ የሚባለው ነገር በጣም መጥፎ መለኪያ ነው። የሚሆነው ጥቂቶች ብቻ ሀብትን እያካበቱ ሀብታም ሲሆኑ ጠቅላላው ሕዝብ ግን ደሀ፣ የተራቆተ ደሀ እየሆነ ሊሄድ ይችላል። አሁን ይሄን እርሶ ራሶ ጠያቂው ካነሱት ነጥብ አንፃር እኔ አሁን አቶ ሱፊያን ሚሊዮነር ሊሆኑ ይችላሉ ዛሬ ተነስተው ያ ግን ለኢትዮጵያ ሕዝብ ምንም ማለት አይደለም። የኢትዮጵያ ሕዝብ የባሰ ቁልቁለት ውስጥ እየገባ እየደሄየ እየሄደ እነኚ ገዢዎቹ የፖለቲካ ሰዎቹ እና የፖለቲካ ስርዓቱ ተጠቃሚዎች ግለሰቦች፣ በዛ ስርዓት ውስጥ የሚጠቀሙ ወይም ከዛ ጋር ተታኮ የሚጠቀሙ ሀብታቸው በሚሊዮን ሊቆጠር ይችላል። ለእኛ ይሄ ሊሆን አይችልም። የኢትዮጵያ ሕዝብ በቆሎ ሊገዛ ይችላል ወይ ድንች ሊገዛ ይችላል ወይ የሚሉትን ነገሮች ነው። ኢኮኖሚክ ግሮዝ ወይም የኢኮኖሚ እድገትን ሳይሆን እኔ ልማትን ወይም የህዝብ የኢኮኖሚክ ዲቨሎፕመንት ላይ ነው ትኩረቴ። አሁን እዚህ የአሜሪካ ውስጥ ለምሳሌ ከዚህ ካለፈው የኢኮኖሚ ድሽቀት በኋላ የአሜሪካ የኢኮኖሚ እድገት በጣም ትልቅ ነው። ኮርፖሬት አሜሪካ ከሁለት መቶ በመቶ በላይ ሀብት ሲያካበት፣ መካከለኛው እና ዝቅተኛው ገቢ ህዝብ ግን ኢንካም ወይም ገቢው ደግሞ አሽቆልቁሏል ብሏል። ሰው የድህነቱ መጠን ደግሞ ከፍ ብሏል። ከአስራ ስድስት በመቶ ወደ አስራ ዘጠኝ በመቶ ለምሳሌ ሄዷል። ይህን እንግዲህ እንዴት እንመለከታለን? በዚህ ነው የኢትዮጵያን ሁኔታ መመልከት ለዚህ ጥሩ ነገር የሚሆነው ምንድን ነው? ይሄ ኮንሱመር ፕራይስ ኢንዴክስ ይሄ ኢንፍሌሽን ሬት የሚለውንም እንኳ ትተን በማንኛውም ቤተሰብ ውስጥ ሊገኙ የሚችሉ ሸቀጦች ዋጋ በምን ያህል ተለውጧል የሚለውን የሚያሳየውን የተመጋቢዎችን የዋጋ በተመጋቢዎች ተመጋቢዎች ማንኛውም ተመጋቢ የሚገዛቸው እቃዎች ዋጋ ንረት እንዴት ነው ቢባል፣ በጣም በሚያሳዝን ደረጃ ላይ ነው ያለው። ይሄም ለምሳሌ አሁን በዚህ በሁለት ሺ ሶስት በሚሉት በዚህ አገር ሲተረጎም ሁለት ሺ አስር ወይም ሁለት ሺ አስራ አንድ ነው የሚሆነው የኮንሱመር ፕራይስ ኢንዴክስ የሚለው በሙንዲ የተገለጸው ሁለት መቶ ሀያ ሶስት ነው። ሁለት መ ከሁለት መቶ ሀያ ሶስት በአንድ አመት ብቻ ከሁለት መቶ ሀያ ሶስት በሁለት ሺ አስር በሁለት መቶ ዘጠና ሰባት በሁለት ሺ አስራ አንድ በፈረንጅ አድጓል። ኢትዮጵያ ውስጥ ይሄ ምን ማለት ነው? የመሰረታዊ ዕቃ ዋጋ በአንድ መቶ ዘጠና ሰባት በመቶ ሁለት እጥፍ ሁለት እጅ እጥፍ ዋጋው ጨምሯል ይላል። ኢኮኖሚው በዚህ ጊዜ በምን ያህል ነው ያደገው? ወይም ይሄ ነፍስ ወከፍ ገቢው በምን ያህል ጊዜ ነው ያደገው ሲሉት፣ ግማሽ እጅ ሀምሳ ዘጠኝ በመቶ ከግማሽ ትንሽ ያደገ ነው ማለት ነው። ይሄ ሲተረጎም ምንድን ነው ሰው ድሮ ሊገዛ ከሚችለው ገቢው እዛው ላይ ቢሆን ወደ ታች ያነሰ አንድ ሁለት ጊዜ ወይም ግማሹን ያህል እንኳን የሚገዛበት ደረጃ ላይ አይደለም የሚል ነው ይሄ ደግሞ ሲተረጎም ማለት ነው የህዝብ ድህነት በጣም ከፍቷል አድጓል ማለት ነው የአገሪቱ አመታዊ ምርት በዋጋው እኔ በእውነተኛው ሪል ጂዲፒ ይሁን ኖሚናል ጂዲፒ ይሁን እሱ አደገ ቢባል ለኢትዮጵያ ህዝብ የሚሰጠው ጥቅም የለም የህዝቡ ኑሮ ገዝቶ ለመብላት የሚችላቸው መሰረታዊ ነገሮች አንድ በቀን ሁለት ጊዜ ለመብላት እንኳን ለመቻል የማይደርስበት ደረሰ እንደደረሰ ነው ኢኮኖሚክ ማመልከቻዎቹ የሚያሳዩት። አድማጮች፣ የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ አንድ ቃል ነው ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ገብታችሁ መከታተል ትችላላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ከምሽቱ በሦስት ሰዓት ላይ በአጭር ሞገድ በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበተው ሄኖክ ሰማ ግዜር ነኝ። መልካም ምሽት። This program has come to you from the Voice of America, Washington.